ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከአሜሪካን አገር ጋራ የተወሰነ አይነት ወይንም የቤተሰባዊ ወይንም እንደገና ከተቋማት ጋር ጥብቅ የሆነ ግንኙነት ባለው ሁኔታ ከነኚህ ከስድስት አገሮች ውስጥ የሚመጡ ሰዎች ወይንም አስቀድሞ ቪዛ ካላቸው ወይንም የሚመጡበት ምክንያት ካላቸው እነኚህ ሰዎች አሁንም እንዲመጡ ነገሩ ክፍት እንዲሆን እናዛለን። ነገር ግን ከአሜሪካን ሀገር ጋር ምንም አይነት ግንኙነት የሌላቸው በእነኚህ ሰዎች ላይ እገዳው እንዲፀና እንወስናለን። የሚ ጌታቸው ይባላሉ። በካሊፎርኒያ ክፍለ ግዛት በሳንሆዜ የአሜሪካ የሕግ ጠበቆች ማኅበር የሳንታ ክላራ ቫሊ ሊቀመንበር ናቸው። ጉዳዩ በፕሬዚደንት ትራምፕ የጉዞ እገዳ ትዕዛዝ ላይ የዩናይትድ ስቴትስ ጠቅላይ ፍርድ ቤት ባለፈው ሳምንት የሰጠውን ውሳኔ ይዘትና አንድምታ ይመረምራል። ዜናውን ተከትሎ ይቀርባል። እንደምን አመሽታችኋል! የተከበራችሁ አድማጮቻችን የዛሬ ቅዳሜ ሐምሌ አንድ ቀን 2009 ዓ ም ፕሮግራማችንን ይዘን ቀርበናል። ልዩ ዝግጅቱን ተከትሎ የሙዚቃ ቃና አዘጋጅ ደሳሌ መኮንን ይረከብና እስከ ማጠቃለያ ዜናዎቹ ድረስ ሲያዝናናን ያመሻል። ሰለሞን ክፍሌ ያስተናግዳለሁ። ንጉሡ ታምሬ ፕሮግራሙን ይመራል። መልካም ምሽት። ጤና ይስጥልኝ። እንደምናመሻችሁ ዜናዎቹን የማሰማችሁ ቆንጂታዬ ነኝ። የዓለም ባለ ትላልቅ ምጣኔ ሀብት ሀገሮች ቡድን ጂ ሃያ የመሪዎች ጉባኤ በዛሬው ዕለት ተጠናቋል። በጉባኤው ወቅት እና ቀጥሎም የተካሄደው ቁጣን የተቀላቀለ የተቃውሞ ሰልፍ እና የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዋናውን ትኩረት ስበው ቆይተዋል። ሚስተር ትራምፕ ካስመዘገቧቸው ስኬቶች መካከል በቆይታቸው ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር የሞቀ ውይይት ማካሄዳቸው ተጠቅሷል። ሶሪያ ውስጥ ከፊል የተኩስ አቁም እንዲታወጅ መዋዋላቸውም በዚህ ውስጥ ተዘርዝሯል። ከብሪታንያ ጋር በፍጥነት የንግድ ውሎች ላይ እንደርሳለን ሲሉም ትራምፕ ቃል ገብተዋል። ይሁን እንጂ በጉባኤው ማብቂያ የወጣው መግለጫ የዩናይትድ ስቴትሱ መሪ ከአንዳንዶቹ የጂ 20 መሪዎች ጋር ያላቸውን ልዩነት ፍንትው አድርጎ አሳይተዋል። ፕሬዚዳንቱ በጉባኤው መጨረሻ ቀን ካናገሯቸው መሪዎች መካከል የብሪታንያ፣ የኢንዶኔዥያ፣ የሲንጋፖር የጃፓንና የቻይና መሪዎች ይገኙባቸዋል። የጀርመን ቻንስለር አንገላ መርክል ባስተናገዱት የሴት የንግድ ፈጣሪዎች ጉባኤ ላይ ፕሬዝደንቱ ምናልባት ከጂ 20 መሪዎች መካከል ግንባር ቀደመዋ ነቃፊያቸው Merkel የእርቅ መንፈስ የተላበሰ አስተያየት ሰጥተዋል። በጉባኤው ወቅት ተቃውሞ ሰልፎች ጉባኤውን የተቃውሞ ሰልፎች የወረሱት ቢሆንም ጀርመን ጉባኤውን በጥሩ ሁኔታ በማስተናገዷ ትራምፕ አመስግነዋል። ዛሬም ሀምቡርግ ውስጥ ተቃዋሚ ሰልፈኞች መኪኖችን አቃጥለዋል፣ የንግድ ቤቶች ተዘርፈዋል። የከተማዋ ፖሊሶች ንጋት ላይ አስራ ሶስት ሰዎችን ማሰራቸው ተሰምቷል። ማምሻውንም ግዙፍ ሰልፍ እንደሚካሄድ ዘገባዎች ጠቁመዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን በኔቶ የቀድሞ የዩናይትድ ስቴትስ አምባሳደር የነበሩትን ከርት ቮልከርን የዩክሬን ድርድር የአሜሪካ ልዩ ተወካይ አድርገው ሾመዋቸዋል። ቲለርሰን ነገ በዩክሬን ዋና ከተማ ኪየቭ ጉብኝት ያደርጋሉ። ሀገራቸው በምስራቅ ዩክሬን ያለውን ግጭት ለማስቆምና ያቺ ሀገር እያካሄደች ባለው የለውጥ እንቅስቃሴ ዩናይትድ ስቴትስ መርዳት ስለምትችልበት መንገድ የዩክሬኑ ፕሬዚደንት ፔትሮ ፖሮቼንኮ ጋር ይወያያሉ ተብሏል። የዩናይትድ ስቴትስ ቦምብ ጣይ አውሮፕላኖች ከደቡብ ኮሪያ ሀይሎች ጋር ሆነው ሰሜን ኮሪያ ድንበር አካባቢ ያልተለመደ የተኩስ ልምምድ ማካሄዳቸው ተገልጧል። የደቡብ ኮሪያ የጦር ኃይል እንዳስታወቀው የተኩስ ልምምዱ ዓላማ ሰሜን ኮሪያ በተከታታይ ላደረገችው የተወንጫፊ ሚሳይል ተኩስ ጠንካራ ምላሽ ለመስጠት ነው። በመጨረሻም የኢራቅ የጸጥታ ኃይሎች ሞሱል ላይ በሰአታት ውስጥ ድል እንቀዳጃለን ብለው እንደሚጠብቁ አስታውቀዋል። የኢራቅ ኃይሎች ሞሱልን ለመያዝ የሕብረቱን የአየር ጥቃት እና የምድር ጦር ድጋፍ ይዘው መዋጋታቸውን እንደቀጠሉ ናቸው። ጥንታዊቱ ከተማ ሞሱል በአብዛኛው ለወራት በዘለቀ ውጊያ ወድማለች። የ850 ዓመት ዕድሜ ያለው ታላቁ አልኑሪ መስጊድና አርባ አምስት ሜትር ዝማኔ ያለው ሰገነት በቅርቡ በጂሃዳውያን እንደወደመ የሚዘነጋ አይደለም። የተባበሩት መንግሥታት ድርጅት የሞሱልን መሰረታዊ ልማት እንደገና ለመገንባት ከአንድ ቢሊዮን ዶላር በላይ ይጠይቃል ብሏል። አድማጮች ለሰአቱ ያለን ዜና በዚሁ ያበቃል። አድማጮች አሁን የባለሙያ ትንታኔ በዩናይትድ ስቴትስ ነክ ወቅታዊ ርዕስ ዙሪያ። ተከልሶ በተሰናዳው የጉዞ እገዳ ፕሬዝደንታዊ ማዘዣ ላይ የዩናይትድ ስቴትስ ጠቅላይ ፍርድ ቤት የሰጠው ውሳኔ አሁን ተከታዩ ልዩ የትንታኔ ውይይት ነው። ከስድስት የሚበዙት የእስልምና እምነት ተከታዮች በሆኑባቸው አገሮች በሚመጡ ተጓዦች ላይ የጉዞ እገዳ በሚጥለውና ተከልሶ በተሰናዳው ፕሬዝደንታዊ ማዘዣ ላይ የዩናይትድ ስቴትስ ጠቅላይ ፍርድ ቤት የሰጠውን ውሳኔ ይዘትና እንደምታ ይመረምራል። የፕሬዝደንቱ ማዘዣ ቀደም ሲል የተለያዩ የዩናይትድ ስቴትስ ግዛቶችና የፌዴራል ፍርድ ቤቶች ተፈጻሚነቱን ማገዳቸው ይታወሳል። ውይይቱን ያሰናዳው ሉላ ከበደ የሕግ ባለሙያ ጋብዟል። የሚጌታቸው ይባላሉ በካሊፎርኒያ ክፍለ ግዛት በሳንሆዜ የአሜሪካ ሕግ ጠበቆች ማኅበር የሳንታ ክላራ ቫሊ ሊቀመንበር ናቸው። ወደ ውይይቱ የሚጌታቸው የሕግ ባለሙያ ይልቁንም ደግሞ በዩናይት ስቴትስ የኢሚግሬሽን ጉዳዮች ረጅም ዓመታት አገልግሎት የሰጡና አሁንም በቅርበት በዕለት ተዕለት የሚከታተሉ ባለሙያ ኖት። በድጋሚ ወደ ፕሮግራማችን ብቅ ስላለው አመሰግናለሁ። ደስ እያለኝ ፕሬዚዳንት ዶናልድ ትራምፕ የእስልምና እምነት ተከታዮች ከሚበዙባቸው ስድስት ሀገሮች የሚመጡ ወይም የሚጓዙ ወይም ከነኚህ ሀገሮች ጋር ግንኙነት ያላቸውን ግለሰቦች ጉዞ የሚያገድ ትእዛዝ ሜሪላንድና በሀዋይ ግዛቶች ተግባራዊ እንዳይሆን ካገዱት በኋላ የዩናይት ስቴትስ ጠቅላይ ፍርድ ቤት ባለፈው ሰኞ ብይን አሳልፈዋል። በአንድ በኩል ፕሬዚዳንቱ የፈለጉትን ሰጥቷቸዋል፣ በሌላ በኩል ደግሞ ነፍጓቸዋል የሚል ነውና እስኪ አጠቃላይ መንፈሱን ከመረዳት እንጀምር። በጣም ጥሩ ጥሩ አድርገህ ነው የገለጽከው። የመጀመሪያውንም የአፈጻጸም ትእዛዝ በጃኖዎቹ አካባቢ ላይ ፕሬዚደንቱ አውጥተው ነበር። ከዛ እንደገና በዛ ላይ ያው የተነሳውን ነገር ሁላችንም በየአውሮፕላን ጣቢያዎች ውስጥ የነበረውን የተመሰቃቀለ ሁኔታ፣ ለአፈጻጸም እንዴት ይቸግር እንደነበር የተለያዩ ሰዎች ብዙ ችግር እንደደረሰባቸው፣ ለመግባትም ማን መግባት እንዳለበት ማን መግባት እንደሌለበት እንኳን እስከሚያዳግት ድረስ የተፈጠረውን ነገር ሁላችንም ቀምሰነዋል። ከዛ በኋላ እንደገና አሻሽለው ያቀረቡትንም ቅድም አንተ እንደተናገርከው በሜሪላንድና በሀዋይ የሚገኙት ይግባኝ ሰሚ ፍርድ ቤቶች የተለያየ አይነት እገዳ በማድረግ ጉዳዩን ተግባራዊ እንዳይሆን አድርገው ነበር። ከዛ መካከል በይግባኝ ላይ ወደ ናይን ሰርክት የመጣው አንደኛው ፈርጅ የያዘው ራሱ የተወሰነውን ከልክሎ የተወሰነውን ደግሞ ለምሳሌ አንዳንድ ሰዎች ወደዚህ ሀገር እንዲገቡ በጥብቅ አይነት ጥያቄዎችንም ቢሆን ማጣራት ማንነታቸውንም የማጣራት ሂደቱ እንዲቀጥል በማለት ራሱ የናይን ሰርኪት የይግባኝ ሰሚ ፍርድ ቤት ያስተላለፈው ነገር ነበር። ለማንኛውም ከሀዋይም የተነሳውን ከሜሪላንድም የተነሳውን ከ ማለትም በናይን ሰርኪትም በፎር ሰርኪትም ያለውን ነገር አንድ ላይ ጠቀለለና ጠቅላዩ ፍርድ ቤት ይህንን ጉዳይ እናደምጠዋለን፣ በዚህ ጉዳይ ላይ ውሳኔ እንወስናለን በሚቀጥለው ጥቅምት ወር ላይ በሚሆን ችሎት ከተለያየ አቅጣጫ እናየዋለን ብሎ ያንን ጉዳይ ተቀበለው። ነገር ግን ይህንን እስከምናየውና በአጠቃላይ እስከምንወስን ድረስ በከፊል ማለትም ማንም ሰው አይግባ የሚለውን ነገር ማለትም የዶናልድ ትራምፕ አስተዳደር የሚፈልገውን ይህንን ውድቅ እናደርገዋለን ከአሜሪካን አገር ጋር። የተወሰነ አይነት ወይንም የቤተሰባዊ ወይንም እንደገና ከተቋማት ጋራ ጥብቅ የሆነ ግንኙነት ባለው ሁኔታ ከነኚህ ከስድስት አገሮች ውስጥ የሚመጡ ሰዎች ወይንም አስቀድሞ ቪዛ ካላቸው ወይንም የሚመጡበት ምክንያት ካላቸው እነኚህ ሰዎች አሁንም እንዲመጡ ነገሩ ክፍት እንዲሆን እናዛለን። ነገር ግን ከአሜሪካን ሀገር ጋራ ምንም አይነት ግንኙነት የሌላቸው የቤተሰብም ሆነ የተቋምም ሆነ ዝም ብለው ወይንም ለቱሪዝም ወይንም በተለያየ አይነት ሁኔታ እዚህ ሀገር ለመምጣት የሚፈልጉ ከነኝ ስድስት አገሮች የሆኑ ሰዎች ግን፣ እነኝ ሰዎች እንዲታገዱ፣ ይሄ በእነኝ ሰዎች ላይ እገዳው እንዲፀና እንወስናለን። ይህም እገዳ የሚጸናው ለዘጠና ቀን ነው። ያው የዶናልድ ትራምፕ ማስተዳደር የጠየቁት ለዘጠና ቀን ነው ለዘጠና ቀን ነው። እንደገና ደግሞ ለመቶ ሀያ ቀናትም ደግሞ የስደተኞች ወይንም ሬፊውጂ የተባሉት በዛ ውስጥ የሚመደቡት ሰዎች እነኚህ ሰዎች ከዚህ ከሰኔ ሀያ ስድስት ሁለት ሺህ አስራ ሰባት ዓመት በኋላ አዳዲስ የሆኑ ከአሜሪካን ሀገር ጋር ግንኙነት የሌላቸው ከሆነ መግባት አይችሉም። ከአሜሪካን ሀገር ግንኙነት ግን ያላቸው ከሆነ እነኝን ሰዎች አይመለከትም የሚል ይሄኛውም በኩል ትንሽ እሺ፣ ድል አድርጌያለሁ የሚል በአብዛኛው ደግሞ የሚያስችል አይነት ብይን አቅርቧል። ይህም እንግዲህ የሚሆነው እስከ ጥቅምት ወር ድረስ ነው። መልካም እንግዲህ፣ እንደገለጹት በሁለት ገጾች በሁለት ምዕራፎች የሚታይ ብይን ነው ጠቅላይ ፍርድ ቤቱ ያሳለፈው። አንዳንድ ነጥቦችን ፈታ ፈታ አድርገን ከመመልከታችን በፊት ጠቅላይ ፍርድ ቤቱ ከአሜሪካ ጋር ግንኙነት ያላቸው የተሳሰረ ያላቸውን እስኪ እንመልከት። በተለይ ስደተኞች ጉዳይ ስናነሳ በተለያዩ ምክንያት ከሀገራቸው ለመፍለስ የተገደዱ ሰዎች ናቸውና ምን አይነት ግንኙነት እንዲኖራቸው ነው የሚጠበቀው? እኚህ መቶ ሀያ ቀናት እገዳ እንዳይጣልባቸው ወይንም ደግሞ ጉዟቸው እንዳይስተጓጎል ምን አይነት ግንኙነት ነው አለን ብለው መፍጠር ያለባቸው? ጥሩ ጥያቄ ነው። እንግዲህ አንደኛ የምናወራቸው እነማን ናቸው? ይሄ ማንን ይመለከታል የሚለውን አስቀድመን እኔ ይሄ እገዳ የሚመለከተው ከኢራን፣ ከሊቢያ፣ ከሶማሊያ፣ ከሱዳን፣ ከሶሪያ እና ከየመን ከእነኝህ ሀገሮች የሚመጡ ሰዎችን ነው። ሁለተኛ ነገር በአብዛኛው እንግዲህ ለዚህ ላለፉት ሀያ አመታት ውስጥ እንዳየሁት ሰዎች ወደ አሜሪካን ሀገር በስደተኛ ደረጃ ሲመጡ አፍዴቪት ኦፍ ሪሌሽንሽፕ ወይንም ለምሳሌ ከአሜሪካን ከማን ጋር ትዛመዳለህ ለማን ከማን ይዛመዳል ወይንም ዘመድ ማን አለህ የሚል የሚሞላ ቅጽ አለ። እንደገና ይሄ እንደዚህ አይነት ቅጽ ብቻ ደግሞ ሳይሆን ስደተኞችን ወደ አሜሪካን ሀገር አምጥተው እንደገና የሚያሰማሯቸው የሚያሰፍሯቸው ድርጅቶች አሉ። እነኚህ ድርጅቶች ጋራ እና ከነኚህ ግለሰቦች ጋራ ማንኛውንም አይነት ግንኙነት ያለው ከሆነ ይሄ ህግ አይመለከተውም ይላል። እንግዲህ ይሄንን ስል አፈጻጸም ላይ ነው። በአብዛኛው ነገሮች ችግርም የሚመጣው ወይንም እንትን የሚመጣው አሁን ፍርድ ቤቱ፣ ጠቅላይ ፍርድ ቤቱ እንደ ምሳሌ አድርጎ የጠቀሰው ሀዋይ ላይ የከሰሱት ሰው ወይም በሀዋይ ላይ የተጠቀሱት ሀዋይ ላይ የተመሰረተ ጉዳይ ላይ ከሳሽ ሆነው የቀረቡት ሰው ይሄ እገዳ የባለቤቴን እናት ይመለከታል። የባለቤቴ እናት እዚህ መጥተው እንዳይጠይቁኝ ይሆናል ብለው በከሰሱት መሰረት ነው እና ጠቅላይ ፍርድ ቤቱም እንዲህ አይነቱን የቤተሰብ ግንኙነት ያለው ሰው በግልጽ ከአሜሪካን ሀገር ጋር ግንኙነት ስላለው እነኝህን አንመለከትም ብሎ እንደ ምሳሌ አድርጎ እንደውም ይህንን ጉዳይ ጠቅሶታል። መልካም እንግዲህ ቤተሰብ ዝምድና፣ የሚመጡበት የሚያርፉበት ሰው ያላቸው ሰዎች ሌሎች መመዘኛዎችን ካሟሉ በስደት የሚመጡበት ሁኔታ ቀድሞኑ ተቀባይነት ካገኘ ይሄ እገዳ አይከለከላቸውም እና ተቀባይነት ይኖረዋል። መምጣት መጓዝ ይችላሉ ማለት ነው። ይሄንን ይመስላል እኛ እንደምናነበው። እንዲህ አይነትም ጉዳይ ቢፈጠር በተለያየ አይነት ሁኔታ የምንከራከረው ህጉ ይሄንን ይላል ብለን ነው። ሌላው አነጋጋሪ ጉዳይ ይህ ህግ የወጣበት መንፈስ፣ ቀደም ብለው እንደ ገለጹት በወጣበት ሰዓት ብዙ ትርምስና መቃወስን የፈጠረ በአውሮፕላን ጣቢያዎች ውስጥ በዩናይትድ ስቴትስ ታሪክ የማይታወቅ ያልተለመደ ሁኔታ የከሰተ ነበርና ለዚያ ምክንያት ከሆነው አንዱ በትምህርት ላይ የሚገኙ እዚህ ሀገር በህጋዊ ፍቃድ መኖር የሚችሉ ሰዎች የኢሚግሬሽን ህጉ በሚፈቅደው ደንብ ፍቃድ አውጥተው ቪዛ ጠይቀው ወጥተው መግባት እንኳን የሚያስቸግራቸው ሆነው ነበር። በተለይ ከነኝ እገዳው ከሚመለከታቸው ስድስት የእስልምና ተከታዮች የሚበዙባቸው ሀገሮች ተወላጅ የሆኑ ወይም ግንኙነት ያላቸው። ይሄ አዲሱ የጠቅላይ ፍርድ ቤቱ አስተያየት ግን ያን ነጻ የሚያደርግ ይመስላል። እሱ ላይ ትንሽ ቢያብራሩ። ልክ ነው። በአንድ በኩል ፕሬዚደንቱ ይሄንን አሁን ለምሳሌ በአፈጻጸም ትእዛዝ ደረጃ አንድ ፕሬዚደንት ምን የሚል ስልጣን አለው? ማንኛውንም ሰዎች ወይንም የተወሰኑ ቡድን ሰዎችን ቢሆን በአሜሪካ ጉዳት ሊያመጡ ይችላሉ ብለው ካመኑበት ያንን የማገድ ስልጣን አላቸው፣ የሚል መብት አላቸው። በሌላ በኩል ግን አንድ ፕሬዚዳንት መሆነ ማንኛውም ሰው በሕገ መንግስቱ ሃይማኖትን የተለያየ አይነት አንዱን ከአንዱ የማድላት አይነት ላይ የተመሰረተ ሕግ ቢያረቁ ያ አይነቱ ሕግ ውድቅ መሆን አለበት ይላል ሕገ መንግስቱ። እንግዲህ በእነኚህ ሁለቱ መካከል ያለ ቴንሽን አለ ማለት ነው። በእነኚህ ሁለቱ መካከል አሁን ይሄ ከመሆኑ የተነሳ ምንድነው አፈጻጸም ላይ ሲመጣ እኚህ ፕሬዚዳንት ለስልጣን በሚወዳደሩበት ጊዜም ከዛም ስልጣን ላይ ከወጡም በኋላ በሃይማኖት ላይ የተመሰረተ የተናገሯቸው ነገሮች ስላሉ ያንን ላይ የተመሰረተ ነው ይሄ ህግ። አሁን ይሄ ደግሞ በአፈጻጸም ደረጃ ሲመጣ አፈጻጸሙም ደግሞ በእንደዚህ እነኝህ አይነት ሰዎች ላይ የተለየ ትኩረትን ያመጣል፣ የተለየ ድንጋጤና ፍራትን ያመጣል። ምንም እንኳን ህጋዊ መብት ቢኖራቸው፣ ህጋዊ ፍቃድ ቢኖራቸው፣ ህጋዊ ቪዛ ቢኖራቸውም በእነኝህ አይነት ሰዎች ላይ ተጽዕኖን ያመጣል ተብሎ ይፈራል። አሁንም ቢሆን ይሄ ነገር አዲስ አይደለም። አሁን ነገሮች ስለወጡ ነው እንጂ ብዙዎቻችን የምናውቀው እውነታ አለ። በተለምዶ የእስልምና ስም ያላቸው ሰዎች ጉዳያቸው አድሚኒስትሬቲቭ ፕሮሴሲንግ በማለት ለሌሎቹ የሚፈጀውን ያክል ጊዜ ለእነሱ አይፈጅም፣ ምርመራቸውም ትንሽ ጫን ያለ ነው። ቢ አይ ቼክም ቢሆን ትንሽ የቆየ ጊዜ ይመጣል። በተለያየ አይነት ሁኔታ እንደውም ይመስለኛል ከአንድ አምስት ዓመት ስድስት ዓመት በፊት ለዜግነት እያመለከቱ ጉዳያቸው በጣም ረጅም ጊዜ እየቆየባቸው ፌዴራል ኮርት ድረስ እየሄድን እየተከራከርን በሌላ የሚደረግ በእነሱ ላይ ሊደረግ አይገባም እያልን ለብዙዎች ዜግነትን አስገኝተናል። ስለዚህ ይሄ አዲስ ነገር አይደለም። ነገር ግን አሁን በይፋ በፕሬዚዳንት ደረጃ የተባለ እንደገና በዚህ አፈጻጸም ህግ ላይ ደግሞ ሊተገበር ያለ ነገር ስለሆነ ነው። ይሄ እንግዲህ አሁን ፍርድ ቤቱ አስተያየት የሰጠበት ግራና ቀኝ ተከራካሪዎችን አድምጦ፣ በአንድ በኩል የመንግስቱን ስራ አስፈጻሚ የፕሬዝዳንት ዶናልድ ትራምፕን አስተዳደር ህግ ጠበቆች ቃል፣ በሌላ በኩል ደግሞ እነኚህን ባለጉዳዮች ወክለው የሚቀርቡ ወይም ደግሞ የግዛቶቹን የህግ ጠበቆች ቃል ግራና ቀኝ ሰምቶ ቁርጥ ያለ ያለቀ ውሳኔ ወይም ፍርድ ያልሰጠበት አልተሰጠምና ምን ይጠበቃል? ከወዲሁ ለማሰብ የሚቻል ነገር አለ? ጥቅምት መጥቶ ይሄ ጉዳይ ፍርድ ቤቱ በዝርዝር ከተመለከተ በኋላ ሊሆኑ የሚችሉ ነገሮችን ከፍርድ በመለስ ማየት ይቻል ይሆን? ይሄም ሊሆን ይችላል፣ ይሄም ሊሆን ይችላል የሚል አስተያየት መስጠት የሚቻል ከሆነ አዎ። እንግዲህ የጠበቆች ትንቢት ምንድን ነው እያልከኝ ነው። ልክ ነው። እንግዲህ ጠቅላይ ፍርድ ቤቱ አሁን ዘጠኝ ሙሉ ቋሚ የሆኑ ዳኞች አሉ። ከዘጠኞቹ ዳኞች መካከል አብላጫው ምናልባት ኮንሰርቭቲቭ የሚባለው በእንደዛ የተ ወግ አጥባቂዎቹ፣ ፕሬዚዳንቱን የሪፐብሊካን ፓርቲ የሚደግፉ ትክክል። እና በተለይ በቅርቡ የጃስትስ ኒል ጎርሰች መመረጥ የመጨረሻው ቦታ እንዲወስዱ አድርጓቸዋል። ይሄ ማለት ምንድን ነው? እንዴት አድርጎ ፍርድ ቤቱ ይህንን ያየዋል? እንግዲህ በአንድ በኩል ብዙዎች የህግ ባለሙያዎች እንደዚህ እርስ በርሳችን ስንነጋገር ህገ መንግስቱ ለፕሬዚደንቱ ሰፋ ያለ ስልጣን ይሰጠዋል ማንንም ሰው ቢሆን ወይንም በግለሰብ ደረጃ ቢሆን ወይንም በግሩፕ ደረጃ ቢሆን ለሀገሪቷ ጎጂ ነው ብሎ እስካመነበት ድረስ ሊያደርግ ይችላል ነው የሚለው ትንሽ እንግዲህ አከራከር የሚሆነው እንዳለ ሕጉ ነው መታየት ያለበት ወይንስ ከሕጉ በስተኋላ መንፈሱ መታየት አለበት? መንፈሱ ደግሞ ያው እንዳልኩት ፕሬዚደንቱ በተለያየ አይነት ሁኔታ የተናገሩት ነገር ማለት ነው። ብዙዎቻችን የሚመስለን ምናልባት ፍርድ ቤቱ ለፕሬዚደንቱ አሁን ልክ እንዳደረገው አይነት ውሳኔ የሚወስን ይመስለናል። ማለት ፕሬዚደንቱ መብቱ የተጠበቀ ነው ለመከልከል ብሎ የሚወስንላቸው ይመስለኛል። ግን ዝም ብሎ የሚወስኑ ደግሞ አይመስለኝም። ከአሜሪካን ሀገር ጋር አሁን እነሱ እንዳሉት ቦነፋይድ ወይንም ትክክለኛ የሆነ ግንኙነት ያላቸው በተቋማት ደረጃ ቢሆን ወይንም በቤተሰብ ግንኙነት ደረጃ ቢሆን እነኝህን አይነት ሰዎች ግን መከልከል አይችሉም፣ በእንዲህ አይነት ሁኔታ የሚል አይነት ፍርድ ላይ ይመጣሉ ብለን እንጠብቃለን። ይሄ ብቻ ሳይሆን አንደኛው ለእኛ መልካም ነው ብለን የምናስበው እነኝህ ዘጠና ቀናት የጠየቋቸው ወይንም መቶ ሀያ ቀናት የጠየቋቸው ይፈጸማሉ ብለን እናስባለን። እነኝህ እንግዲህ ዘጠና ቀናትና መቶ ሀያ ቀናት የተጠየቁት በየሀገሩ ስደተኞች ማንነታቸውን ወይንም እዚህ ሀገር ሊመጡ ያሉ ሰዎች ማንነታቸውን እንዲረጋገጥ እንደገና ከሀገሮቻቸው መንግስት ጋር አብሮ በመተባበርና በመስራት ምናልባት ወንጀለኛ የሆኑ እንደሆነ ሽብርተኛ የሆኑ እንደሆነ ወይንም በአሜሪካ ላይ ጉዳት ሊያመጣ የሚችል አይነት ሰው መሆን አለመሆናቸው ተጣርቶ ይሄ በቪዛ አሰጣጥ ሂደት ውስጥ እንዲተገበር ብለው ነው የጠየቁት። እና ይሄ ከሆነ በኋላ ይሄም ራሱ ነገሮች እየቀለሉ ይመጣሉ ብለን እናስባለን። በዚህ ሰዓት ፕሮግራማችን ለሚሰሙ አድማጮቻችን የሚሆን ወይም አድማጮቻችን ሊያቀርቡት የሚችሉት ጥያቄ እናንሳ። ከነኚህ ከተገለጹ የእስልምና እምነት ተከታዮች ከሚበዙባቸው ስድስት ሀገሮች ለአገሪቱም አደገኛ ይሆናሉ በሚል ፕሬዚዳንቱ ያነሱትን ማስፈጻሚ ትዕዛዝ መነሻ አድርጎ እያነጋገረ ያለው ጉዳይ ውጪ እንደ ኢትዮጵያ ካሉ ሀገሮች በስደትም ይሁን በሌላ ሁኔታ ወደዚህ ሀገር የሚመጡ ወይም በአሁኑ ሰዓት እዚህ ያሉ የሕጋዊ ሕልውናቸው ጉዳይ ጥያቄ ውስጥ የገቡትንም ሊጨምር ይችላል። ማንን የሚያሳስብ ጉዳይ ተፈጥሮ ይሆን? ከዚህ ቀደም ከተነጋገርንባቸው ሁኔታዎች የተለወጡ ነገሮች አሉ ሁሉ ወይ በስደት የሚገኙ ኢትዮጵያውያንና ቤተሰቦቻቸውን የሚያሳስቡ ጉዳዮች የትኞቹ ናቸው? ጥሩ ጥያቄ ነው። አንድ አድማጮች መረዳት ያለባቸው ነገር ይሄ ምናልባት ዜና ላይ ይውጣ እንጂ ለብዙዎቻችን የኢሚግሬሽን ጠበቆች ስንጠባበቀው የነበሩ ሁለት ውሳኔዎች ነበሩ። አንደኛው ጄኒንግስ ቨርስስ ሮድሪጌዝ የሚል ጉዳይ አለ። እንደገና ደግሞ ዲማያ ቨርስስ ሴሽንስ የሚባሉ ሁለት ጉዳዮች ጠቅላይ ፍርድ ቤቱ ይበይንባቸዋል ብለን የምናስባቸው ነበሩ። እነኚህ ሁለት ጉዳዮች አሁን ከዚህ ከተነጋገርነው ከትራቭል ባኑ ጋር በተያያዘ ከመጣው ነገር የበለጠ ብዙዎች ኢትዮጵያውያንን ወይንም ኤርትራውያንን የእኛን ሀገር ሰዎች ይመለከታል ብለን የምናስባቸው በጣም ቁልፍ የሆኑ ውሳኔዎች ነበሩ። እነኝህን ሁለት ውሳኔዎች ፍርድ ቤቱ መወሰን ስላልቻለ ወደሚቀጥለው ጥቅምት ላይ ወደሚቀርበው ሴሽን ሊያስተላልፈው ችሏል። ይሄ ደግሞ የሆነበት ምክንያት እኛ እንደ ገባን ከሆነ አራት ለአራት ሆኖ ውሳኔ ላይ መድረስ ስላልቻሉ ነው። አራት ለአራት ሆኖ ውሳኔ ላይ መድረስ አልቻሉም ማለት አሁን አዲሱ ጀስቲስ ጎርሰች የተሾሙት አምስተኛ ይሆናሉ። አምስተኛ እሳቸው ሲሆኑ እሳቸው ደግሞ ብዙ ጊዜ ኮንሰርቫቲቭ ከሆነ ወገን ጋር ስለሆነ የሚወግኑት፣ ለዚህ ጉዳይ ምናልባት አደገኛ ውሳኔ ያመጣሉ ተብሎ ይገመታል። እነኝህ ሁለት ውሳኔዎች ምንድን ናቸው? እንዲሁ በሰላሳ ሴኮንድ ለመናገር ያክል፣ አንደኛው ጀኒንግስ ቨርስስ ሮድሪጌስ የሚለው አንድ ሰው አሜሪካን ሀገር የታሰረ ከሆነ የዋስትና መብት ሊኖረው ይገባል የሚል ነው እና ከናይን ሰርኪት የመጣ ህግ ነው። ምን ይላል? አንድ ሰው ከስድስት ወር በኋላ የታሰረ ከሆነ በኢሚግሬሽን ደረጃ ምናልባት የተለያየ አይነት ወንጀል ፈጽሞም ወደ አገሩ ዲፖርት ሊደረግ ተፈልጎ ላይደረግ ችሎ ይሆናል ወይንም በተለያየ አይነት ሁኔታ የታሰረ ሰው ሊሆን ይችላል። እንደዚህ አይነት ሰው ስድስት ወር በላይ ከታሰረ የዋስትና መብቱ ሊከበር ይገባዋል ብሎ ናይን ሰርኪት ወስኖ፣ ይሄ ጉዳይ አሁን በይግባኝ ላይ ተይዟል። ሁለተኛው ደግሞ ዲማያ የሚባለው ክራይም ኦፍ ቫይለንስ በሚል ዙሪያ አንድ ሰው ሲወነጀል በእርግጠኛ የተወሰነ ነገር መሆን አለበት እንጂ በጥቅሉ ክራይም ኦፍ ቫይለንስ ብሎ በዛ ሊወሰንበት እና በዛ ዲፖርት ሊሆን አይገባም የሚል ክርክር ነው። እነኝህ በጣም ወሳኞች ናቸው። በሶስተኛ ደረጃ በአጠቃላይ ደግሞ እንግዲህ ይህን ሁለቱን ውሳኔና እንደገና ደግሞ አሁን ይኸኛውን ያልከውን ዛሬ የተነጋገርንበትን ነገር አንድ ላይ ስናየው አንደኛ፣ ቪዛ ያላችሁ ሰዎች፣ በውጭ ያላችሁ ሰዎች ቶሎ ወደ አሜሪካን ሀገር እንድትመጡ ከዚህ ሁለተኛው ከጥቅምት በፊት እናሳስባለን። ሁለተኛ የቤተሰብ ግንኙነት ተብሎ የተባለው ነገር አሁን ለኢሚግሬሽን ጉዳይ ተብሎ የተፈጠረ ሳይሆን ነገር ግን በማስረጃነት ሊረጋገጥ መቻል ያለበት ስለሆነ እንዲህ አይነቶቹን ነገሮች በወረቀትም ደረጃ ሆነ በጽሁፍም ደረጃ ቢሆን ማዘጋጀትና መጠንቀቅ ያስፈልጋል። ሶስተኛ፣ እንዳልኩት ይሄ የሚመለከተው ከነኚህ ስድስት አገሮች የመጡ ሰዎችን ብቻ ነው። ስለዚህ በአጠቃላይ ይሄን ከኢትዮጵያ ከኤርትራ፣ ከመሳሰሉ የመጡ ሰዎች የሚመለከት እንዳልሆነ መገንዘብ ያስፈልጋል። መልካም። የሚጌታቸው በሳን ሆዜ ካሊፎርኒያ፣ የህግ ጠበቃ እንዲሁም ለረዥም አመታት በኢሚግሬሽን ነክ የህግ ጉዳዮች በማገልገል የሚታወቁ ስደተኞችንና የኢሚግሬሽን ጉዳይም በተመለከተ እያነጋገሩ እያወዛገቡ ባሉ ጉዳዮች ላይ የዘወትር ትብብሮን እንደምናገኝ ተስፋ አድርጋለሁ። ለአሁኑ ግን ለጊዜው አመሰግናለሁ። እግዜር ይስጥልኝ። እግዚአብሔር ስጥልኝ በጣም የምታደምጡት ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው ዝግጅታችን ይቀጥላል ተከታዩ የሙዚቃ ቃና ነው አድማጮች እንዳጋጣሚ የፕሮግራሙ አዘጋጅና አቅራቢ ደሳሌ መኮንን በስቱዲዮ ከእኔ ጋር ነው። ምን ከእጅህ ደሱ፣ እስቲ ስለ ምሽቱ ዝግጅት ባጭሩ። ሰለሞን በዛሬ የሙዚቃ ቀና ፕሮግራም ቆየት ያሉ ዜማዎችን ነው ይዤ የቀረብኩት። በዚህ አጋጣሚ እስቲ አንተም ከዚች ከስቱዲዮ ሳትወጣ እርግጠኛ ነኝ በርካታ ዜማዎችን እንደምትወድ፣ እንደውም አንዳንድ ጊዜ ስታንጎራጉር ሰማለሁ። እና ከድሮ ዜማዎች መካከል እስቲ አንተ እንደው አደንቃቸዋለሁ በምትለው ዜማዎች ለአድማጮች መርጠህ በሱ ዜማ የዛሬውን የሙዚቃ ቀና ጀምር። በጣም ደስ ይለኛል እናሳልይ እስቲ በአንተ ምርጫን ጨምረዋ የዛሬውን የሙዚቃ ቃና ፕሮግራም ጥሩ ነው ከዕድሜ ጋር ከሆነ በጣም ብዙ ብዙ የማደንቃቸው ሙዚቃዎች አሉ መወዳቸው ግን እስቲ ለዛሬ የደነስኩበትን ሙዚቃ ልምረጥ ሳተርዴ ናይት ፊቨር በቢጂስ ይሄ የኔ ምርጫ ነው ካለ ለእኔም ለአድማጭን ብትጋብዝልኝ አመሰግናለሁ ሰለሙን ለምርጫ በነገራችን ላይ የድምጻዊ ብቻ አይደለም የተዋጣልህም ደናሽ መሆንህን አይቻለሁ በጣም አመሰግናለሁ የተከበራቸው የሙዚቃ ቃና አድማጮች ለዛሬ ቀደም ብዬ እንዳልኩት ለስለስ ያሉ ና ግሩም የሆኑ ዜማዎችን ነው ይችላችሁ የቀረብኩት መልካም ቆይታ ከሙዚቃ ቃና ጋር እንዲሆንላችሁ እየተመኘሁ አይ አም አላይቭ የተሰኘውን የሰሊን ዲዮንን ዜማ አስከትላል I can't wings to fly. Oh, I'm alive. ቆየት ካሉ ከሰሊንዲዮን ዜማዎች መካከል እጅግ የተወደደ ድላትን ዜማ አያም አላይቭ የተሰኘውን ዜማን ነበር ያድመጥ ነው። በመቀጠል ደግሞ ዌን ኤማን ለብ ውመን ይለናል ማይክል ቦልተን። He take the world for the good things found. If she is bad, he can't see it. She can do no wrong. Turn his back on his best friend. He puts her down. When a man. is very When a man loves a woman, it's a young, yeah, Michael Bolton in Zemanaberry. I didn't know, but I'm a cataldagma woman's world. Tlana Litch, turn like your show. I'm dancing so ሮማንስ ዎርድ እያለች የተጫወተችልን ሸር ስትሆን ላብ ሌተር የተሰኘውን የአርኪሊን ዜማ ነው ደግሞ በመቀጠል የምናደምጠው Did Did you read my love letter? Did it touch your heart when you read my love? Letter? Sunny days, smiling face, spirit filled, heaven, praise, memories oh. in my mind, reminiscing of the Question, baby, did you get my call? የጻፍኩት ደብዳቤ ደረሰሽ ወይ ላቭ ሌተር የተሰኘውን የተወዳጁን ድምፃዊ የአርኬሊን ዜማ ነበር እያደመጥነው። በመቀጠል ደግሞ ወደ ሀገረሰብ ዜማ ያለውሰዳችሁና የኬሊ ፒክለርን ሬድ ሃይሄል የተሰኘውን ዜማውን እናደምጥላት። I put a bomb ሬድ ሀይል የተሰኘውን የኬሊ ፒክለርን የሀገረሰብ ዜማ ነበር እያደመጥ ነው። አድማጮች እያደመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የዕለተ ቅዳሜን የሙዚቃ ቃና ፕሮግራም ነው። እኔም ስቱዲዮ አስራ አራት ከማይክራፎን ፊት ለፊት ደሳለኝ መኮንን ነኝ። አስተያየቶቻችሁ ሀይሌውን ጻፉልን፣ ደውሉልን። የስልክ ቁጥራችን 2022059942 ሲሆን ለአማርኛው ክፍል መልክ ስትተው የውስጥ ቁጥራችን 14 መሆኑን አትዘንጉ። ኢሜል ለምታደርጉልን ደግሞ የሜ ኢሜይል አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም ወይንም ቃና ደስ አት ቪኦኤ ኒውስ ዳት ካም ብላችሁ ኢሜል ብታደርጉልን ይደርሰናል። በፖስታ ደብዳቤ ያሽጋችሁ ለምትልኩልን ደግሞ የፖስታ አድራሻችን ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሪክ ሰርቪስ ዋሽንግተን ዲሲ ሁለት ዜሮ ሁለት ሶስት ሰባት ዩ ኤስ ኤ ነው። የፖስታ አድራሻችንን እንደገና ልድገምላችሁ። ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሪክ ሰርቪስ ዋሽንግተን ዲሲ ሁለት ዜሮ ሁለት ሶስት ሰባት ዩኤስኤ ብላችሁ ብጽፉልን ይደርሰናል። ስለዚህ ጻፉልን፣ እንደውሉልን፣ አስተያየቶቻችሁን በደስታ ተቀብለን እናስተናግዳለን። የተከበራቸው የሙዚቃ ቀን አድማጮች፣ እዚህ ላይ ወደ የአሜሪካን የቢልቦርድ ሰንጠረዥ ልውሰዳችሁና በዚህ ሳምንት አዳዲስ ከወጡ አልበሞች መካከል በሽያጭ ከአንደኛ እስከ ሶስተኛ ደረጃ የያዙትን ብንመለከት፣ ግሬትፉል የተሰኘው የዲጄ ካሊድ አልበም መቶ አርባ ዘጠኝ ሺህ ቅጅን በመሸጥ የአንደኝነትን ደረጃ ሲይዝ ኢቮልቭ የተሰኘው የኢማጂን ድራገን አልበም 147 ሺ ቅጅን በመሸጥ የሁለተኝነትን ደረጃ የያዘ ሲሆን ዳም የተሰኘው የኪንድሪክ ላመር አልበም ደግሞ 59 ሺ ቅጅን በመሸጥ የሶስተኝነትን ደረጃ ይዟል። አሁንም እዚሁ አሜሪካ ቢልቦርድ ሰንጠረዥ ላይ ቆይተን ከመቶቹ ምርጥ ነጠላ ዜማዎች መካከል በዚህ ሳምንት ከአንደኛ እስከ ሶስተኛ የያዙትን ስንመለከትና የሶስተኝነትን ደረጃ ከያዘው ዜማ ስንጀምር ዋይልድ ቶርስ የተሰኘውን ዲጄ ካሌድ ከሪሃና ጋር በመሆን የሚጫወተውን ዜማ እናገኛለን። የሶስተኝነትን ደረጃ ይዞ ማለት ነው። በዚህ ሳምንት የሁለተኝነትን ደረጃ የያዘውም አሁንም እንደገና የዲጄ ካሌድ ዜማ ነው። ከጅስትን ቢበርጋ ነው የተጫወተው። የዜማው ርዕስ አይ አም ዘ ዋን የተሰኘ ነው። no label she says she want bottles she ain't got no table she don't got no bed frame she don't got no tables we just watching netflix she ain't got no cable okay no ዲስፓሲቶ የተሰኘው ሉዊስ ፎንሲ ና ዳዲ ያኪ በጋራ የሚጫወቱት ዜማ ነው፣ በዚህ ሳምንት የአንደኝነትን ደረጃ የያዘው። የተከበራቸው የሙዚቃ ቀን አድማጮች እስካሁን ድረስ አብራችሁ ስለቆያችሁ እያመሰገንኩኝ ለዛሬ የመሰናበታችሁ በዚሁ በሳምንቱ ምርጥ አንደኛ ዜማ ይሆናል። በሚቀጥለው እስከምንገናኝ በሰላም በፍቅርና በጤናን፣ ሰንበት ደሳለኝ መኮንን ነኝ በእኔ በኩል Ciao. Come and move that in my direction. So thankful for that. It's such a blessing, yeah. Turn every situation into heaven, yeah. Oh, oh you are my sunrise on the darkest day got me feeling some kind of way make me want to savor every moment slowly slowly you fit me tell me love how you put it on got the only key know how to turn it on the way you never lie my ear the only words i want to hear baby take it slow so oh, we can last long dude. Tú eres el imán y yo soy el metal. Me voy acercando y voy armando el plan. Solo con pensarlo se acelera el pulso. Oh, yeah. Ya, ya me está gustando más de lo normal. Todos mis sentidos van pidiendo más. Esto hay que tomarlo sin ningún apuro. This. Despacito. Quiero respirar tu cuello despacito Deja que te diga cosas al oído Para que te pierdes si no estás conmigo Despacito Quiero desnudarte a besos despacito Firmo en las paredes de tu laberinto Y hacer de tu cuerpo todo un manuscrito Suave, suavecito Nos vamos pegando poquito a poquito Y es que esa oh, no. belleza es un rompecabezas Pero para montarlo aquí tengo la pieza, oye oh, yeah. Despacito Quiero respirar tu cuello despacito Deja que te diga cosas al oído Para que te perdes si no estás conmigo Despacito Quiero desnudarte a besos despacito Firmo en las paredes de tu laberinto de tu cuerpo todo un manuscrito uh. This is how we do it down in Puerto Rico. I just wanna hear you screaming, ay bendito. I can go forever cuando esté contigo. Uh -huh. Pasito a pasito, suave, suavecito. Nos vamos uh -huh. pegando poquito a poquito. Me a mi boca tus lugares favoritos. Vamos, vamos. Pasito a pasito, suave, suavecito. Nos vamos pegando poquito a poquito. Hasta provocarte. despacito። አድማጮች የማጠቃለያ ዜና ላሰማና እንሰናበታለን። የዓለም ባለ ትላልቅ ምጣኔ ሀብቶቹ ሀገሮች ቡድን ጂ ሀያ የመሪዎች ጉባኤ በዛሬው ዕለት ተጠናቋል። ቁጣን የተቀላቀለ የተቃውሞ ሰልፍና የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የወቅቱን ዋና ትኩረት ስበው ቆይተዋል። በዛሬው ዕለትም በጉባኤውን ባስተናገደችው በሀምቡርግ ጀርመን የተቃውሞ ሰልፍ ተካሂዷል። እንደሚቀጥልም ነው የተሰማው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን በኔቶ የቀድሞ የዩናይትድ ስቴትስ አምባሳደር የነበሩትን ከርት ቮልከርን የዩክሬን ድርድር ልዩ ተወካይ እንዲሆኑ ሾመዋቸዋል። ቲለርሰን ነገ ወደ ዩክሬን ዋና ከተማ ወደ ኪየቭ ይጓዛሉ። ሀገራቸው በምስራቅ ዩክሬን ያለውን ግጭት ለማስቆምና ሀገሪቱ እያካሄደ ባለችው የለውጥ እንቅስቃሴ ዩናይትድ ስቴትስ መርዳት ስለምትችልበት መንገድ ከዩክሬን ፕሬዚደንት ፔትሮ ፖሮቼንኮ ጋር ይነጋገራሉ ተብሏል። የዩናይትድ ስቴትስ ቦምብ ጣዮች ከደቡብ ኮሪያ ኃይሎች ጋር ሆነው ሰሜን ኮሪያ ድንበር አካባቢ ያልተለመደ የሆነ የተኩስ ልምምድ ማካሄዳቸው ተገልጿል። የደቡብ ኮሪያ የጦር ኃይል ነው ይህንን ያስታወቀው። የተኩስ ልምምዱ ዓላማ ሰሜን ኮሪያ በተከታታይ ስታደርግ ለቆየችው የተወንጫፊ ሚሳይል ተኩስ ጠንካራ ምላሽ ለመስጠት እንደሆነ የደቡብ ኮሪያ የጦር ኃይል አስታውቋል። የኢራቅ የጸጥታ ኃይሎች ሞሱል ላይ በሰዓታት ውስጥ ድል እናደርጋለን ብለው እንደሚጠብቁ አስታውቀዋል። የኢራቅ ኃይሎች ሞሱልን ለመያዝ የህብረቱን የአየር ጥቃትና የምድር ጦር ድጋፍ ይዘው እየተዋጉ ናቸው። ጥንታዊ ጥንታዊቱ ከተማ በአብዛኛው ለወራት በዘለቀው ውጊያ ወድማለች። የ850 ዓመት ዕድሜ ያለው ታላቁ አልኑሪ መስጊድና አርባ አምስት ሜትር ዝማኔ ያለው ሰገነት በቅርቡ ጂሃዳውያን እንዳወደሙት የሚዘነጋ አይደለም። የተባበሩት መንግስታት ድርጅት የሞሱልን መሰረታዊ ልማት እንደገና ለመገንባት ከአንድ ቢሊዮን ዶላር በላይ እንደሚጠይቅ አስታውቋል። ዜናው አበቃ። የአሜሪካ ድምፅ ራዲዮ አማርኛው ቋንቋ አገልግሎት በ19 ና በ5 ሜትር ባንዶች እንዲሁም በናይልሳት በየቀኑ ከሦስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድኳችሁ ሰለሞን ክፍሌ ነኝ። ፕሮግራሙን የመራው ንጉሡ ታምሬ ነው። ነገ እሁድ ከምሽቱ ሦስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። ሰላም፣ ደህና አደሩ።